የራያ ቆቦ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት የሚዲያ ይዘትና ማበልጸግ ስምሪት አስተባባሪ አቶ አየነ አማረ በስልክ ለዶችቤሌ እንደገለጹት ኃላፊዎቹ ትናንት ለአስቸኳይ ስራ ከዞኑ ማዕከል ወልዲያ ከተማ ሄደው ሲመለሱ የኮሮና ቫይረስ ስርጭትን ለመከላከል የወጣውን አዋጅ በመተላለፍ በአንድ ባለሶስት እግር ተሽከርካሪ ውስጥ ከሚፈቀደው የተሳፋሪ ቁጥር በላይ የያዘን አሽከርካሪ አስቁሞ ለመጠየቅ ባደረጉት ሙከራ የወረዳው ዋና አስተዳዳሪና የወረዳው ሰላምና ደህንነት ጽህፈት ቤት ኃላፊ ሮቢት ከተማ አቅራቢያ ልዩ ስሟ መንጀሮ በተባለች ቀበሌ በጥይት ተመተው ተገድለዋል። መጀመሪያ ላይ እኛ ሁለቱ ጓዶቻችን የራያ ቆበ ወረዳ ዋና አስተዳዳሪ አቶ ስዩም መስፍንና የሰላምና ደህንነት ጽህፈት ቤት ኃላፊ አቶ መንገሻ ሞላ ለአጭር ስብሰባ ጉዳይ ወደ ሰሜን ወሎ ወልዲያ ሄደው ነበር። ከራያ ቆቦ ተነስተው መንጀሎ ዜሮ ሰላሳ ስድስት ከዚህ ከራ ያቆቦ ቀበሌ ነው አካባቢ ሲደርሱ ከአስቸኳይ ጊዜ አዋጁ ጋር ተያይዞ ባጃጅ ትርፍ ጭኖ ነው ያገኛሉ። የኮሮና ቫይረስ ለመከላከል በሚደረገው ጥረት ሁሉም አመራር ትምህርት ላይ ነው። ይህን ለመከላከል ለምን ትጭናለህ ብለው ሲያናግሩትኝ ሹፌሩ ወደ አራት ሰዎች አካባቢ ጭኗል፣ ረግቼ እሄዳለሁ ሲል እሱን ለማስቆም ቀድመው ሲያናግሩ ወርዶ ሰዎቻቸው ሁለቱ ነው። አመራሮቹ በሰላሳና አርባ ዓመት የእድሜ ክልል ውስጥ መሆናቸውን የጠቀሱት አቶ አየነ ተጠርጣሪዎቹ ሲገለገሉባት የነበረች ባለሶስት እግር ባጃጅ ተሽከርካሪ በቁጥጥር ስር መሆኗን አመልክተዋል። አሁን እነሱ ለጊዜው ተሰውረዋን፣ ፖሊስም ልዩ ኃይል፣ መከላከያን በፍለጋ ላይ ነው ያለው እዛው ጥለውን የሄዱት ተሽከርካሪው ሌላ ትግላታቸውን የተመታው ምንም ጊዜ የሚሰጥ አይደለም። ከባድ ነው ሙታቸው። የአማራ ክልል የኮሚኒኬሽን ጽሕፈት ቤት ምክትል ዋና ዳይሬክተር ወይዘሮ ህሊና መብራቱ ድርጊቱ መፈጸሙንና ተጠርጣሪዎችን ለመያዝ እየተሰራ ነው ብለዋል። የራያና ቆቦ ወረዳ አስተዳዳሪ እንዲሁም ደግሞ የአስተዳደርና ጸጥታ ኃላፊው ለጊዜው ምክንያቱ እየተጣራ ነው የሚገኘው እ በደረሰ መረጃ መሰረት ግን ያው በአንድ ባጃጅ መጫን ከሚገባው በላይ ጭኖ ለምን እንደሆነ ምክንያት በሚጠይቁበት ጊዜ እንግዲህ መሳሪያ ይዞ እንደነበረና እንደተኮሰባቸው በዚህ ምክንያት ህይወታቸው እንዳለፈን ነው የደረሰን ከዞን የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት። የራያ ቆቦ ወረዳ ፖሊስ ጽህፈት ቤት ኃላፊ ዋና ኢንስፔክተር ነጋ ድንበሩ በበኩላቸው ተጠርጣሪዎቹን ለመያዝ የመከላከያ የአማራ ልዩ ኃይል እና መደበኛ ፖሊስ በቅንጅት እየሰራ እንደሆነ ነው ለዶቸቤሌ ያመለከቱት። ትላንትና ከድርጊቱ በኋላ ያሉትን ጊዜያትና ዛሬ እስካሁን ሰዓት ድረስ ላይ ና ያለ ነው። ማታ አካባቢ ላይ የሀገር መከላከያ ሰራዊት አካባቢ ላይ ያለው የአማራ ልዩ ኃይል ፖሊስ፣ መደበኛ ፖሊስና የሚሊሻ ኃይላችን በጥንጊት ፍለጋ አሉ የሚባሉበትን አካባቢዎች አሰሳ ሲያደርግ የቆየበትን ሁኔታ ነው ያለው። አዳርም ደፈጣዎች ይሸለ ካሉ ተብሎ የሚታሰቡ ቦታዎች ደፈጣ ሲደረግ ቆይቷል። ዛሬ ጠዋት ከቀብር በኋላ ያሉት ጊዜያትና ቀብር ላይ የተፈጸመ ዜና ስምሪት ላይ ሆኖ እያደረገ መስካሁን ሰዓት ያለ ነው። ኮሮናን ለመከላከል የወጣውን አዋጅ ለማስፈጸም በተደረገ ጥረት ከዚህ በፊት በደቡብና በትግራይ ክልሎች በተመሳሳይ ሰዎች መገደላቸውን እየተለያዩ ብዙሀን መገናኛ ድርጅቶች ዘግበዋል። ዓለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር